በኢትዮጵያና በግብፅ መካከል ያሉ ግንኙነቶችን ለማሻሻል ያለሙ ተከታታይ ውይይቶች ተጠናክረው ቀጥለዋል ሲሉ የግብፅ የውጭ ጉዳይ ሚኒስትር ሳምሃ ሹክሪ አስታወቁ። አዲስ አበባ የሚገኙት የግብፁ ሚኒስትር ከኢትዮጵያ አቻቸው ዶክተር ቴድሮስ አድሃኖም ጋር ዛሬ ተገናኝተው ተወያይተዋል። እስክንድር ፍሬው ተጨማሪ አለው። የግብፁ የውጭ ጉዳይ ሚኒስትር ሳምሃ ሽኩሪ በሁለቱ ሀገራት ኮሚሽን ስብሰባ ላይ ለመገኘት አዲስ አበባ ገብተዋል። በዛሬ ዕለትም ከኢትዮጵያዎቻቸው ከዶክተር ቴዎድሮስ አድሃኖም ጋር ተወያይተዋል። የሁለቱ ሀገሮች ግንኙነት እየተጠናከረና በየጊዜው መወያየታቸውም እየቀጠለ መሄዱን የገለጹት የውጭ ጉዳይ ሚኒስትሩ ይሄም ከሀገራቱ መሪዎች በተሰጠ ትዕዛዝ መሰረት መሆኑን ለጋዜጠኞች አስረድተዋል። በዚህ ኃላፊነት ላይ ከተቀመጥኩ ጊዜ ጀምሮ በየወሩ በሚባል ፍጥነት ወደ አዲስ አበባ እየመጣሁ ነው። ይህ ደግሞ ሁለታችንም ከፕሬዚደንት አብዱልፈታህ ኤልሲሲ እና ወንድም ከሆኑት ከኢትዮጵያ ጠቅላይ ሚኒስትር በየጊዜው መገናኘታችንን በጥንካሬ እንድንቀጥል የግንኙነታችንን መንፈስም ይዘን እንድንጓዝ በተቀበልነው መመሪያ መሰረት ነው። የኢትዮጵያና የግብፅ የጋራ ኮሚሽን ስብሰባ በአዲስ አበባ እየተካሄደ ሲሆን፣ ትናንት በኤክስፐርቶች ደረጃ ዛሬ ደግሞ በንግዱ ማህበረሰብ መካከል ተካሂዷል። በነገው ዕለት ደግሞ በሚኒስትሮች ደረጃ ይቀጥላል። ዝርዝር ዘገባውን በነገው ዕለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ